በሚቀጥሉት አምስት ዓመታት የሚተገበርና ለአፍሪቃውያን ወጣቶች የስራ እድል ለመፍጠር የሚያስችል የስልጠና ፕሮግራም ማዘጋጀታቸውን የደቡብ ኮሪያዋ ፕሬዚደንት ፓርክ ኩኜ አስታወቁ። ዛሬ በአዲስ አበባ የአፍሪቃ ህብረት ለአህጉሪቱ መሪዎች ንግግር ያደረጉት ፕሬዚደንቷ ለኮሪያ ነፃነትና ዲሞክራሲ 마야티오아아알프가할 오늘 대한민국 대통령으로는 처음으로 10억 아프리카인들의 평화와 화합. ኮሪያ ከአፍሪካውያን በራፍ ከደጃቸው ከመጣች ዓመታት ተቆጥረዋል። ዕድሜ ለሳምሰንግ ሞባይል ይህች አገር ለሚሊዮኖች እጅ ለጆሮአቸውም ቅርብ ነች። የፕሬዝዳንቷን ንግግር ለማዳመጥ በአዳራሹ የተገኙ በርካታ ወጣቶችም የኮሪያ ምርት የሆነውን ይህንኑ ስልክ ይዘው ታይተዋል። እናም ኮሪያ ይህንን በመሰሉ የቴክኖሎጂ ውጤቶቿ በኢኮኖሚ እድገቷም በስኬት እየተጓዘች ነው። በአፍሪካ ሕብረት ንግግር ያደረጉት ፕሬዝዳንት ፓኩንዬ በአስተርጓሚ በሚደመጠው መልእክታቸው እንዳሉት ግን ከግማሽ ምዕተ ዓመት በፊት ሁኔታው የተለየ ነበር። እንደ በርካታ የአፍሪቃ ሀገሮች ከአንድ ምዕተ ዓመት በፊት ኮሪያ ቅኝ አገዛዝ ያስከተለውን ስቃይ መጋፈጥ ነበረባት ከስልሳ አመታት አምስት ዓመታት በፊትም ኮሪያ አገሪቱን ማጥ ውስጥ የከተተ የእርስ በርስ ጦርነት አይታለች። ከግማሽ ምዕተ ዓመት በፊት ደግሞ ኮሪያ በረሃብና በተስፋ መቁረጥ ተዘፍቃ አሳልፋለች። ይህም ሆኖ የኮሪያ ህዝብ ህልምና ተስፋው ከእጁ እንዲወጣ አልፈቀደም። በተባበረ አቋም የሃን ወንዝን ተአምር ሰራ። ኮሪያ ይህን ማሳካት የቻለችው አፍሪካን ጨምሮ ከዓለም አቀፉ ህብረተሰብ በተደረገላት ትብብርና ገዛ እንደነበረ ፕሬዝዳንቷ አስታውሰዋል። በተለይ ለዲሞክራሲያችን ደማቸውን አፈሰሱ ያሏቸውን ኢትዮጵያውያን የኮሪያ ዘማቾች በምሳሌነት ጠቅሰዋል። እነዚሁ የኮሪያ ዘማቾችና ቤተሰቦቻቸው ጭምር በተገኙበት አዳራሽ የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ በኮሪያ ጦርነት ጊዜ ወታደሮቿን ልካለች። እነኚህ ወታደሮቿም ለኮሪያ ነጻነት እና ዲሞክራሲ ደማቸውን አፍስሰዋል። ፕሬዚዳንቷ ጠቆም እንዳደረጉት አሁን ጊዜው ብድር የሚመለስበት ውለታ የሚከፈልበት ነው። አገራቸው ወደ እድገት ስትጓዝ እንዳገኘችው ሁሉ በተራዋ ለአፍሪካ የበኩሏን እንደምታደርግ፣ ለጋራ ጥቅምም እንደምትሰራ ነው ያስረዱት። ኢትዮጵያዊው ባለቅኔ ጸጋዬ ገብረ መድህን ሲጽፍ አፍሪቃን የህይወት ዛፍ እናድርጋት ብሏል። አፍሪቃን የህይወት ዛፍ ለማድረግ እንደሚፈልግ እኩል ተጠቃሚ አጋርና እንደ ታማኝ ወዳጅ ኮሪያ በመንገዳችሁ ሁሉ አብራ ትጓዛለች። እጅ ለእጅ ተያይዘን ወደፊት እንገስግስ። አፍሪካ የ2063 እቅዷን ለማሳካት በያዘችው ጥረት ኮሪያ ልታደርግ ያሰበችውን ድጋፍ ፕሬዝዳንቷ የገለጹት በምሳሌ ጭምር ነው። ወጣቶችን ተጠቃሚ የሚያደርገውና አዲስ ሲሉ የገለጹት እቅድ ደግሞ ከእነዚህ ድጋፎች መካከል ይጠቀሳል። ለአፍሪካ ወጣቶች የሥራ ዕድል ለማስፋፋት የሁለትዮ ሰዎች ልውውጥ የሆነና አስር ሺህ የሚያሳትፍ እቅድ ተግባራዊ አደርጋለሁ። በሚቀጥሉት አምስት ዓመታት ስድስት ሺህ ችሎታ ያላቸው አፍሪካውያን ኮሪያ ውስጥ አሊያም አፍሪቃ ውስጥ ስልጠና ይከታተላሉ። አራት ሺህ ኮሪያውያን በጎ ፈቃደኞች ደግሞ ወደ አፍሪቃ ይላካሉ። የቴክኖሎጂ ፈጠራ ማዕከላትን በአፍሪካ እንደሚያቋቁሙና ሌሎች እቅዶቻቸውንም አብራርተዋል። የደቡብ ኮሪያ ፕሬዝዳንት በዚሁ ንግግራቸው ከአፍሪካውያን የሚፈልጉትን ትብብርም ጠቅሰዋል። በአሁኑ ወቅት ደቡብ ኮሪያ በሰሜን ኮሪያ የኒውክሌር ፕሮግራም ሳቢያ ከፍተኛ የጸጥታ ስጋት ተደቅኖባታል። የሰሜን ኮሪያን ጠባጫሪነት በጥብቅ በማውገዛቸውና ሰሜን ኮሪያን ከኒውክሌር የጦር መሳሪያ የጸዳች አፍሪቃ የሚለውን ስምምነት በማጽደቁ ሂደትም አህጉሪቱ ልምድ ስላገኘች ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታቆም ግፊት ታደርጉ ዘንድ ትብብራችሁን እንጠይቃለን። ፓኩንዬ ወደ አፍሪካ ህብረት አዳራሽ የመጡት ከኢትዮጵያ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝና ከኮሚሽኑ ሊቀመንበር ዶክተር ድላሚኒዙማ ጋር በመሆን ነው። ደቡብ ኮሪያ እና የአፍሪካ ህብረት መስራች ሀገራት ነጻነታቸውን ያገኙት በተመሳሳይ በ1960ዎቹ እንደ እንደነበር ዶክተር ዲላሚኒዙ አስታውሰዋል። ከዚያ በኋላ ያለው ጣፋንታችን ግን አንድ አይነት አልሆነም ብለዋል። ይህም ሆኖ አፍሪካ ከደቡብ ኮሪያ የስኬት ታሪክ እንደምትማር ነው የተናገሩት። በትናንትናው እለት ከኢትዮጵያ መሪዎች ጋር የተወያዩት የደቡብ ኮሪያ ፕሬዝዳንት ለድርቅ የሚሆን የአንድ ሚሊዮን ዶላር ድጋፍ ማድረጋቸውም ተገልጿል። አስራአራት የሚሆኑ ልዩ ልዩ ስምምነቶችን መፈራረማቸውንም የጠቅላይ ሚኒስትር ኃይለ ማርያም ደሳሌ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለሀገር ውስጥ የመገናኛ ብዙሀን አብራርተዋል። ያልተነካ አካባቢ የለም። ኢንቨስትመንት፣ የታክስ የሁለቱም ሀገሮች ኢንቨስትመንትን ለማፋጠን እንዲቻል፣ በተለይ ደግሞ ብዙ ኢንቨስተሮች ኢትዮጵያ ውስጥ እንዲመጡ ከኮሪያ ለማድረግ የታክስ የሚመለከት ስምነቶች ተፈራርመናል። ከዛ በላይ በሳይንስ በቴክኖሎጂ ሽግግሮች ላይ ተስማምተናል። በፖለቲካ ምክክሮች በሁለታችንም ሀገሮች መካከል የፖለቲካ ምክክር ለማድረግ እንድንችል ስምነቶችን ተፈራርመ። የደቡብ ኮሪያ ፕሬዝዳንት የኢትዮጵያ ጉብኝታቸውን በዛሬው ዕለት አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ